ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች የሀገር ውስጥና የውጭ ሀገር ታዛቢዎች ለመጀመሪያ ጊዜ በተገኙበት በድርድር አጀንዳዎች ላይ መነጋገር ጀምረዋል። የጸረ ሽብር አዋጁን በሚመለከት አስራ ስድስት ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንትረስት የለንም። ነገር ግን ለምን እንሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነው። የኢህአዴግ ዋና ተደራዳሪ አቶ ሸፈራው ሽጉጤ በምክር ቤቱ የጽህፈት ቤት ኃላፊም ናቸው። የምሽቱ አብይ ርዕስ ዝርዝር ይኖረዋል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የዛሬ ረቡዕ ሰኔ 7 ቀን 2009 ዓ ም ምሽት አስተናጋጆች እኔ አዳኔ ፍስሐዬና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። የዩናይትድ ስቴትስ ምክር ቤት አባል ስቲፈን ስካሊስ ዛሬ በቨርጂኒያ ክፍለ ግዛት በምትገኘው አሌክሳንድሪያ ከተማ ተተኩሶባቸው ቆስለዋል። እሳቸውና ሌሎች የምክር ቤት አባላት በአመታዊ የቤዝቦል ጨዋታ ለመሳተፍ ልምምድ ያደርጉ በነበረበት ወቅት ነው ተኩስ የተከፈተው። ፕሬዚደንት ዶናልድ ትራምፕ ተኩስ የከፈተው ሰው ከፖሊሶች ጋር በተካሄደ የተኩስ ልውውጥ በደረሰበት ጉዳት እንደሞተ ገልጸዋል። የ ስልሳ ስድስቱ ዓመት ጎልማሳ ጄምስቲ ሆድኪንሰን እንደሚባልና ከኢሉኔይ ክፍለ ግዛት እንደመጣ የመንግሥት ባለሥልጣኖች ገልጸዋል። የስካሊስ መስሪያ ቤት በተናገረው መሰረት ወገባቸው ላይ የተመቱት የምክር ቤት አባል ሆስፒታል ገብተው እየታከሙ ናቸው፣ በተረጋጋ ሁኔታ ይገኛሉ። ፕሬዚደንት ትራምፕም አረጋግጠውታል። ፕሬዚደንት ትራምፕ አያይዘውም ተኩሱ ሁሉም ዜጎች በዋሽንግተንና በተቀሩት የሀገሪቱ ክፍሎች የሚንጸባረቀውን የፖለቲካ ልዩነት መወጣት እንዳለባቸው ያሳየናል ሲሉ አስገንዝበዋል። ለንደን ላይ ከደረሱት ትልቅ የእሳት ቃጠሎዎች አንዱ የሆነውን ለመከላከል የእሳት አደጋ ሠራተኞች በመታገል ላይ ባሉበት በአሁኑ ወቅት የሰው ሐዘን ወደ ቁጣ ተቀይሯል። የቃጠሎ መከላከያ ደህንነት ሥርዓቱ ሳይጣስ አልቀርም የሚሉ ጥያቄዎችን በመሪዎች ላይ እየቀረቡ ናቸው። ሀያ አራት ፎቆች ባሉት በምዕራብ ለንደን በሚገኘው አፓርትማ ላይ በፍጥነት በተያያዘው የእሳት ቃጠሎ ቢያንስ ስድስት ሰዎች እንደሞቱ ስኮትላንድ ያርድ የተባለው የሜትሮፖሊታን ፖሊስ አገልግሎት ዋና ጽህፈት ቤት ገልጿል። ዛሬ ማለዳ ላይ በተነሳው እሳት ምክንያት ነዋሪዎች መግቢያ መውጫ አጥተዋል። ግሪንፊልድ ታወር በተባለው በ120 የሚገመቱ አፓርትማዎች ባሉት ህንፃ 600 የሚሆኑ ሰዎች ይኖራሉ። የእሳት አደጋ ሠራተኞች በእያንዳንዱ ፎቅ እየተዘዋወሩ የቀረውን እሳት እያጠፉ ነዋሪዎቹን ለማዳን እየሞከሩ በመሆናቸው የሞቱት ሰዎች ቁጥር ከፍ ሊል ይችላል ተብሏል። እስካሁን ባለው ጊዜ የገቡበት ካልታወቁት ሰዎች መካከል ብዙዎቹ ልጆች ናቸው ተብሏል። የዩናይትድ ስቴትስ ምክር ቤት ዴሞክራት አባላት ፕሬዚደንት ዶናልድ ትራምፕ የሀገሪቱን ህግ በመጣስ በተለያዩ የንግድ ተቋሞቻቸው በኩል የውጭ ገንዘብ እየተቀበሉ ነው የሚል ክስ መስርተውባቸዋል። ከአንድ መቶ ዘጠና በላይ የሚሆኑ የህግ መምሪያና መወሰኛ ምክር ቤት ዴሞክራት አባላት ማንኛውም የመንግሥት ባለሥልጣን ከምክር ቤት ፈቃድ ሳያገኝ ከማንኛውም ሀገር ከማንኛውም የውጭ ሀገር ስጦታና ገንዘብ መቀበል የሚያግደውን ሕግ ፕሬዝደንት ትራምፕ እየጣሱ ነው የሚል ክስ መስርቶባቸዋል። ትራምፕ ለፕሬዝዳንትነት ከመወዳደራቸው በፊት በቤቶች መሸጥና መግዛት ንግድ የተሰማሩ ስለነበሩ በርካታ በስማቸው የሚጠሩ ሆቴሎችና ሌሎች ንብረቶች በዓለም ዙሪያ እንዳላቸው ይታወቃል። የንግድ ተቋሞቻቸው የቀን ተቀን ስራን ለሁለት ልጆቻቸው ትንሹ ዶናልድና ኤሪክ አዛውረዋል። የኩባንያው ባለቤትነት ግን እንደጠበቁ ናቸው። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዛምቢያ ፓርላማ ከጥቂት ወራት በፊት የሀገሪቱ ፕሬዚዳንት ንግግር ሲያደርጉ ጥለው የወጡ 48 ተቃዋሚ አባላትን አግዷል። እርምጃው በእስር ላይ ያሉት ተቃዋሚ መሪ በአገር ክህደት ወንጀል ተከሰው የፍርድ ሂደታቸውን እየተጠባበቁ ባሉበት በአሁኑ ወቅት ውጥረቱ መባባሱን የሚጠቁም መሆኑን የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ባስተላለፈችው ዘገባ አመልክታለች። ቆንጅታዬ ታቀርበዋለች። አርባ ስምንቱ የዛምቢያዊ ምክር ቤት ተቃዋሚ አባላት ለሚቀጥለው የአንድ ወር ጊዜ ነው የታገዱት። ደሞዝም አይከፈሉም። በዚህም ምክንያት በርካታ ምክር ቤታዊ ኮሚቴዎች ስራቻቸው ይስተጓጎላሉ። ከአንድ መቶ ስልሳ ስድስት አባላት አርባ ስምንቱ ስለማይኖሩ ምልአተ ጉባኤ አይሞላምና በ ፖለቲካውም ረገድ ስልጣኑን እያጠበቀ በመጣው በገዢው ፓርቲና በተቃዋሚው ጎራ መካከል ያለውን ፍጥጫ ይህ እርምጃ ያባብሰዋል። የምክር ቤቱ አፈ ጉባኤ ፓትሪክ ማቲቢኒ የዋናው ተቃዋሚ ፓርቲ ተወካዮች የሆኑት አርባ ስምንቱም ፕሬዝደንቱ ለምክር ቤቱ ንግግር ሲያደርጉ ጥለው በመውጣታቸው ከባድ ጥፋት ፈጽመዋል ብለዋል። የተቃዋሚዎቹ ቃል አቀባይ ቻርልስ ካኮማ ግን በዚህ አይስማሙም። በሕገ መንግሥታችን መሰረት የፓርላማ አባላት የመናገር ሀሳብን የመግለጽ መብታቸው የተጠበቀ ነው ያለመናገር ጉባኤ ጥሎ በመውጣት ወይም ጭራሽኑ ባለመገኘት ተቃውሞን መግለጽም ይችላሉ። ፍጥጫው ስር ከሰደደ ወራት ተቆጥረዋል። ባለፈው የአውሮፓውያን ዓመት መጨረሻ በተካሄደው ፕሬዝደንታዊ ምርጫ ከፕሬዝደንቱ ከኤድጋር ሉንጉ ጋር የተፎካከሩት ተቃዋሚው መሪ ሀካይንዴ ሂቼሊማ ከታሰሩ አንድ ወር ተኩል ሆኗቸዋል። የመብት ቡድኖች የታሰሩት በፖለቲካ ምክንያት ነው እያሉ ነው። የፍርድ ሂደታቸው እየተጓተተ ነው። የታሰሩት የሞት ፍርድ እየተጠባበቁ ካሉ ወንጀለኞች ጋር ነው ብለው የፓርቲው ቃል አቀባይ ካሮማ አማረዋል። የዛምቢያ የካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ዛሬ ባወጣው መግለጫ ደግሞ በሰላማዊ ታሪኳ ስትኮራ የኖረችው ሀገር ወደ አምባገነናዊ አገዛዝ እየተንሸራተተች ናት ሲል አስጠንቅቋል። ጋምቢያ ውስጥ ታራንጃ ኤፍኤም የተባለው ሬዲዮ መስሪያ ቤት ተዘግቷል። የኤሌክትሪክ መብራት ለ48 ሰዓታት ያህል ተቋርጧል። ጄኔሬተሩ ሳይቀር መስራት አቁሟል። ከጋምቢያ መዲና በአንጉ ወጣ ብሎ የሚገኘው ተወዳጅነት ያተረፈ ማህበረሰባዊ ሬዲዮ ተግዳሮቶች ይፈራረቁበታል። ችግሩ የተጀመረው ከ9 ዓመታት በፊት ታራንጃ ኤፍኤም ዎልፍ፣ ማንዲንካና ፉላ በተባሉት ቋንቋዎች የጋዜጦች ዳሰሳ ፕሮግራም ከጀመረ በኋላ ነው። ጋምቢያ ውስጥ ርዕይተ ዓለማቸው ምን ይሁን ምን ሁሉም ጋዜጦች ዳሰሳ የምናቀርበው እኛ ብቻ ነን ሲሉ የሬዲዮ ጣቢያ ረዳት ዳይሬክተር ብራያን ኤስ ጆብ ተናግረዋል። ሕብረተሰቡ እንዲረዳው ስንል ጠቃሚ የመሰሉን ወሬዎች በአካባቢ ቋንቋዎች ተርጉመን እናቀርባለን በማለትም አክለዋል። ያኔው ፕሬዚዳንት ያህያ ጃሜ በተለይም ብዙ ሕዝብ በሚረዳቸው ቋንቋዎች የሚተላለፍ የዜና ሽፋን ስለማይፈልጉ ታራንጃ ኤፍኤምን የብሔራዊ ጸጥታ አደጋ አድርገው ያዩት እንደነበር አምስት ጊዜ ዘግተውት እንደነበር ታውቋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተዋጊዎች ቶራ ቦራ የተባለውን የአፍጋኒስታን ክልል በከፊል ተቆጣጥረዋል። አካባቢውን የተቆጣጠሩት ከታሊባንና ከመንግሥት ደጋፊ ሚሊሻዎች ጋር ለቀናት ከተዋጉ በኋላ ነው። ቶራ ቦራ በቀላሉ የማይደረስበት በተራሮች የተከበበ ሲሆን ከፓኪስታን ጋር የሚዋሰኑ ውስብስብ ዋሻዎች እንደሚገኙበት ታውቋል። ቦታው ዝና ያተረፈው በአሜሪካ የተመራው ቡድን የአልቃይዳን መሪ የነበረውን ኦሳማ ቢንላደንን በገጠመበት ወቅት እንደሆነ ይታወሳል። ሆኖም ቢንላደን ወደ ፓኪስታን አመለጠ። የአሜሪካው ኃይል ቢንላደንን አጣብቂኝ ውስጥ አስገብቶት የነበረው እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓ ም በዩናይትድ ስቴትስ ላይ የሽብር ጥቃት ከተከፈተ በኋላ መሆኑ ይታወቃል። በመጨረሻም በሰሜን ኮሪያ ለ17 ወራት ያህል ታስሮ የነበረ አሜሪካዊ የኮሌጅ ተማሪ ወደ ሀገሩ ተመልሷል። እድሜው 22 የሆነው ኦታ ዋርምቤር የተሳፈረበት አውሮፕላን ከሰሜን ኮሪያ ተነስቶ ትላንት ማታ ኦሃዮ ክፍለ ግዛት በምትገኘው ሲንሰናቲ ከተማ እንደገባ ወደ ሆስፒታል ተወስዷል። የዋሪምበር ቤተሰቦች ልጃቸው ከአንድ ዓመት በላይ ለሆነ ጊዜ ኮማ ላይ እንደነበር ማለት ራሱን ለማወቅም ሆነ ለመንቀሳቀስ የማይችልበት ሁኔታ ላይ እንደቆየ የተፈታሙም በሕመሙ ምክንያት እንደሆነ ገልጸዋል። የቨርጂኒያ ዩኒቨርሲቲ ተማሪ የነበረው ዋሪምበር የፕሮፓጋንዳ መፈክር ለመስረቅ ሞክሯል በሚል ክስ ሰሜን ኮሪያ የ15 ዓመታት እስራት ፈረደችበት። አባትና እናቱ ፍሬድና ሲንዴ ልጃቸው ባለፈው ዓመት ግንቦት ወር ላይ የእንቅልፍ ክኒን ተሰጥቶት እንደተኛ አልተነሳም እንዳሏቸው ገልጸዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰአቱን ዜና ነበር ያደመጣችሁት። አሁን የዕለቱ አብይ ርዕስ ፓርቲዎች የሀገር ውስጥና የውጭ ታዛቢዎች በተገኙበት በድርድር አጀንዳዎች ላይ መነጋገር ጀምረዋል። የቅድመ ድርድሩ ሂደት ከተጀመረ ወዲህ ታዛቢዎች ሲገኙ የዛሬው የመጀመሪያው ጊዜ ነው። ገዢው ፓርቲ ኢህአደግ ለድርድር ፈቃደኛ የሆነባቸው እንደዚሁም የማይቀበላቸው ርዕሶች ዛሬ ይፋ መደረግ ጀምረዋል። በምርጫ ሕጉ ላይ ለመደራደር መፍቀዱ፣ በአስቸኳይ ጊዜ አዋጁ ላይ ግን መነጋገር እንደማይችል መግለጹ ከሚጠቀሱት መካከል ናቸው። እስክንድር ፍሬው ተከታዩን ዘገባ ልኩልናል። እንሆ። ለወራት ከዘለቀው የቅድመ ድርድር ውይይት የዛሬው ወሳኝ ምዕራፍ ላይ የደረሰ ነው። ገዢው ኢህአዴግና 16 ሀገር አቀፍ ፓርቲዎች በየግላቸው ያቀረቧቸው አጀንዳዎች ተጨምቀውና ተመጋግበው ቀርበዋል። ፓርቲዎቹ ለድርድር ያቀረቧቸው አጀንዳዎች ቁጥር የተለያየ ነው። የሚመሳሰሉትን አንድ ላይ ማድረጉንና ከሁለት በላይ በሆኑ ፓርቲዎች የተጠቀሱትን በሙሉ ማካተቱን የገለጸው የአጀንዳ አደራጅ ኮሚቴ ደግሞ ዛሬ 13 አድርጎ አቅርቧቸዋል። ተጨምቆ ከቀረቡት አጀንዳዎች መካከል የምርጫ ህጉና ተያያዥ ጉዳዮች፣ የተለያዩ አዋጆች፣ የፖለቲካና የህሊና እስረኞች መፈታት የሚሉና ሌሎችም ይገኙባቸዋል። በቁጥር አንድ ላይ በተጠቀሰው የምርጫ ህጉንና ተያያዥ ጉዳዮችን በተመለከተው ርዕስ ላይ ለመደራደር እንደሚስማማ ኢህአዴግ አስታውቋል። ይህንን የገለጹት በሚኒስትር ማዕረግ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ እና የፓርቲው ዋና ተደራዳሪ አቶ ሽፈራው ሽጉጤ ናቸው። በዚህኛው ላይ ኢህአዴግ የቀረቡትንም ሶስቱንም ከምርጫ ህጉ ተያያዥ ጉዳዮች ጋር አስራ ሰባት ፓርቲዎች ያቀረብ ያቀረብነውንና ዝቅተኛው ነው። ከአምስት ፓርቲ ጀምሮ ያቀረቡትን አጀንዳዎች ንዑስ ሶስቱንም አጀንዳዎች ለድርድር ቢቀርቡ እንስማማለን። በተራ ቁጥር ሁለት ላይ የተቀመጠው አጀንዳ ደግሞ በአገሪቱ ስራ ላይ የዋሉ የተለያዩ አዋጆችን የተመለከተ ነው። በፓርላማው የህግ ባለሙያ የሆኑት አቶ ሰይፉ ገብረ ማርያም አጀንዳውንና በስሩ የያዛቸውን ንዑስ አጀንዳዎች በንባብ አቅርበዋል። ሁለተኛው አብይ አጀንዳ የተለያዩ አዋጆችን በተመለከተ ነው። በዚህ ስርም ስድስት ንዑስ አጀንዳዎች አሉ። የመጀመሪያው የጸረ ሽብር አዋጁን የሚመለከት ነው። የሁለተኛው የብዙሀን መገናኛ አዋጅን የሚመለከት ነው። ሶስተኛው የንግድ ኢንቨስትመንት፣ ፋይናንስ እና የታክስ ስርዓት ህግን የሚመለከት ነው። አራተኛው የፍትህ አካላት አደረጃጀት አዋጅና አፈጻጸምን ይመለከታል። አምስተኛው የበጎ አድራጎት አድራጎትና ማህበራት አዋጅን ይመለከታል። ስድስተኛው የአስቸኳይ ጊዜ አዋጅን ይመለከታል። ይህ አጀንዳ ለምን ለድርድር መቅረብ እንዳለበት ተቃዋሚዎች ማብራሪያ እንዲሰጡ ነው የኢህአዴግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ የጠየቁት። በኢህአዴግ በኩል በእነዚህ አጀንዳዎች ላይ የተለያየ ሀሳብ ነው ያለን። ንዑሶቹ ላይ ሀሳብ አለን። በመጀመሪያው አጀንዳ የጸረ ሽብር አዋጁን በሚመለከት አስራ ስድስት ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንተረስት የለንም። ነገር ግን ለምን እንሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን። አንደኛው እሱ ነው። ሁለተኛውም የብዙሀን መገናኛ አዋጅን በተመለከተም ተመሳሳይ አቋም ነው ያለን ነገር ግን ፓርቲዎች የብዙሀን መገናኛ አዋጅ ለምን ለድርድር ድርድር እንዲቀርብ ሁለቱም አጀንዳዎች ለድርድር እንዲቀርብ እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ከዚህ ላይ ተመስርተን አቋማችን ለመግለጽ እድል እናገኛለን። በሁለቱ አጀንዳዎች ላይ አሁን እየገለጽኩ ያሉት አቋማችንን ሳይሆን ማብራሪያ እንዲያቀርቡልን ጥያቄ እያቀረብኩ ነው። የሚቀጥለው ስላይድ ላይ የንግድ ኢንቨስትመንት እና ፋይናንስ የታክስ ስርዓት ህግ የሚለው የንግድ የሚለው የንግድ ህጉ እየተሻሻለ ነው። የፖለቲካ ፓርቲዎች የንግድ ህጉ ላይ ግብአት ማቅረብ የሚፈልጉ ከሆነ ከድርድር በመለስም ንግድ ህጉ በሚጸድቅበት ጊዜ አስተያየት መስጠት ይችላሉ። ስለዚህ ማብራሪያም ሳይሰጥ ቦታ የሚል ሀሳብ አለን። የታክስ ስርዓቱ በተመለከተ ግን ለምን የታክስ ህጉ እንዲቀየር እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ይሄ ማብራሪያ ካዳመጥን በኋላ አቋማችንን መግለጽ እንችላለን። ቀጥሎ ያለው የፍትህ አካላት አደራት አዋጅን በተመለከተ ለድርድር ቢቀርብ እንስማማለን። የበጎ አድራጎትና ማብራት አዋጅን በተመለከተ መጀመሪያ ማብራሪያ እንድሰጡ እንፈልጋለን። የአስቸኳይ ጊዜ አዋጅ፣ በአስቸኳይ ጊዜ አዋጅ ውስጥ ሆነን ድርድር ስለማንችል አንቀበልም። አመሰግናለሁ። ይህንኑ የኢህአዴግ ጥያቄ መነሻ ያደረጉት ተቃዋሚዎችም በተለይ የጸረ ሽብር ህጉ ለምን እንዲሻሻል እንደሚፈልጉ አብራርተዋል። ከነዚህ አንዱ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ናቸው። የሰብአዊ መብት ጥሰቶች እየታዩ ያሉበት የትርጉም ይዘት አለው። ስለዚህ ይህ የትርጉም ይዘት መስተካከል እንዳለበት አንቀጹን አሁን ባልናገረውም በእርግጠኝነት ጸረ ሽብር ህጉ በሚጸድቅበት ጊዜም በፓርላማ በልዩነት የወጣንበት ወቅት ነው የነበረው። ስለዚህ የትርጉም ይዘቱ አሁንም ከሰብአዊ መብት አከባበር እና ጥበቃ ከዜጎች ተፈጥሮዊ መብት አንጻር መስተካከል የሚገባቸው ነገሮች እንዳሉ በእኛም በኩል እናምናለን። የመያድ ዋና ጸሐፊ አቶ አዳነ ጥላሁንም ተመሳሳይ ሀሳብ አንጸባርቀዋል። ህዝባችን በአጠቃላይ በዚህ ህግ እየተሳበበ ህግ ራሱ እንዳውም ገደብ ስለሌለው የፖለቲካ ፓርቲዎች ወይም በተቃውሞ ደረጃ የሚገኙ የተቃውሞ ፓርቲዎች የሚታሰሩበት፣ የሚንገላቱበት፣ ለስደት የሚዳረጉበት በአጠቃላይ የሰብአዊና ዲሞክራሲያዊ መብታቸው የሚገፈፍበት በዚህ ህግ ታኮ የመጣ አንዳንድ ሁኔታዎች ስላሉ ከህጉ ውስጥ ተነጥለው መውጣት ያለባቸውና ሊሻሻሉ የሚገባቸው እንትኖች እንዳሉ እንደ ፓርቲያችን እንደሚያሄድ እናምናለን። እናም ለድርድር ይቅረብ በሚል ዛሬ ከስምምነት የተደረሰበት አጀንዳ ከአስራ ሶስቱ አንዱ ብቻ ነው፣ የጸረ ሽብር ሕጉንና ሌሎች አዋጆችን የሚመለከተው በተራ ቁጥር ሁለት የሰፈረው አጀንዳ ግን እንደዚህ በንጥልጥል እንዳለ ነው ውይይቱ ያበቃው። ለፊታችን ሰኞም ሌላ ቀጠሮ ተይዟል። በዛሬው ውይይት ቀዳሚ ክፍል ከተገኙት ታዛቢዎች መካከል በኢትዮጵያ የአለም ባንክና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ተጠሪዎች እንደዚሁም የኤምባሲዎች ተወካዮች ይገኙባቸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የተከበራቸው አድማጮች፣ የአፋን ኦሮሞ ፊደል ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለሥልጣን ተናግረዋል። በመላው ኢትዮጵያ የሚገኙ የማስተማሪያ ቋንቋዎች ፊደላትም በነበራቸው ቅደም ተከተል እንዲቀጥሉ ድጋፋችንን እንሰጣለን ብለዋል፣ ኒኮላስ ባርኔት በኤምባሲው የኢንፎርሜሽን ክፍል ኃላፊ፣ ይህን የተናገሩት በቅርቡ በበርካታ ቋንቋዎች ላይ የሕፃናት ልጆችን ንባብ ለማሻሻል በተካሄደ ጥናት የአፋን ኦሮሞ ፊደላት ቅደም ተከተል ተቀይሯል የሚለውን ውዝግብ ተከትሎ ነው። ዝርዝሩን መለስካቸው አማይዟል። ሰሞኑን በተለያዩ መገናኛ ብዙሃን አማካይነት የአፋን ኦሮሞ ፊደላት ቁቤ ቅደም ተከተል እንደተቀየረና ቀደም ሲል አ ባ ጫዳ የነበረው ከላ ወይም ከኤል እንዲጀምር መደረጉን የሚያመለክቱ ዘገባዎች መሰራጨታቸው ይነገራል። ከእነዚህም አንዱ በቅርቡ በኦሮሚያ ቴሌቪዥን የቀረበ ዝግጅት ይጠቀሳል። በአንዳንዶቹ ዘንድ ይህ እርምጃ በኦሮሞ ባህል የተሰነዘረ ጥቃት ነው ተብሏል። በሌሎች ዘንድ ደግሞ ይህ ስሜትና አነጋገር የመነጨው ጉዳዩን በትክክል ካለመገንዘብ ወይንም እውነቱን ጨርሶ ካለማወቅ ሆኖ ይቆጠራል። የአፋን ኦሮሞን ብቻ ሳይሆን አማርኛን፣ ትግርኛን፣ ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች የሕፃናትን የማንበብ ችሎታ ከፍ ለማድረግ ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ ከዘጠና ሚሊዮን ዶላር ያላነሰ ወጪ ማድረጉን መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንን ኒኮላስ ባርኔት የቁቤ ቅደም ተከተል ተለውጧል የሚባለው ጨርሶ ያልተደረገ ነው ይላሉ። መጀመሪያ፣ የፊደሉ ቅደም ተከተል አልተለወጠም። ይህ ሁሉም ሰው እንዲረዳው የሚያስፈልግ ትልቁም ነገር ነው። ዩኤስአይዲ ሪድ ወይም አንብብ ተብሎ የሚታወቀው ፕሮጀክት አበክሮ የሚያተኩረው ሕፃናትም በአፍ መፍቻ ቋንቋቸው እንዲያነቡ ማስተማር ነው። እንደሚመስለኝ ለብዙዎች በዘርፉ የተለየ ትምህርት ለሌላቸው ሰዎች የፊደል መቁጠር ሂደት ከማንበብ ሂደት ጋር የተለያየ መሆኑን አይረዱም። ሕፃናት መጀመሪያ የሚማሩት ፊደላቸውን ነው። ያ ደግሞ በቃል በመያዝ ሂደት ነው። ኤ ቢ ሲ ዲ እያሉ በየትኛውም ቋንቋ ፊደል ይማራሉ። አባ ጫዳ በአፋን ኦሮሞ ኒክ ባርኔት አክለውም ይህ ሕፃናትን በአፍ መፍቻ ቋንቋቸው ንባብ እንዲማሩ ለማድረግ ያለመ መርሃ ግብር በሥራ ላይ ከዋለ ሁለት ዓመታት አልፈዋል። ስለሆነም አዲስ አይደለም። በሥራ ላይ እየዋለ ደግሞ በሰባት ቋንቋዎች ነው። ይህንን የንባብ ማስተማሪያ ዘዴ በጥቅም ላይ እንዲያውሉ ደግሞ ከአንድ መቶ ስልሳ ሺህ በላይ መምህራን ስልጠና ተሰጥቷቸዋል ይላሉ። ባርኔት ተማሪዎቹ የመማሪያ መጽሕፍትን ይዘዋል። ወላጆችም ይህንን ለሁለት ዓመታት ሲያዩ ቆዩ መሆናቸው የተሸሸገ አይደለም። ስለሆነም ምንም ምስጢራዊ ሥራ አልተከናወነም። ስራው ውጤት እንዳሳየም ኒክ ባርኔት ያወሳሉ። ይህ ድንገት እንዴት ትልቅ ጉዳይ እንደሆነም ምክንያቱን ለማወቅ ሙከራ እንደተደረገም ያስረዳሉ። Well, as far as we can tell, there was a discussion on Oromia State Television, and perhaps it wasn't presented quite as clearly as it needed to be. እንግዲህ እኛ እንደምናውቀው በኦሮሚያ ቴሌቪዥን ጉዳዩን በተመለከተ ውይይት ነበር እና ምናልባት በሚገባው መጠን ተብራርቶ አልቀረበም። እንደሚመስለኝ በፊደሉ ላይ በቋንቋው ላይ ምንም አይነት ለውጥ ስላልተደረገ የሚያጨቃጭቅ ሆኖ አልታየንም። ይህ መሠረት ያለውና ሳይንሳዊ የሆነ የንባብ ማስተማሪያ ዘዴ ነው እና ምንም ቢሆን ይህ ተለውጦና እንዳይሆን ተወክሎ በአንድ ቋንቋ ጥቃት መፈጸሚያነት ይወከላል ብሎ አላሰበም። እንደሚመስለኝ እንዳለመታደል ሆኖ መጀመሪያ መረጃው መሰራጨት ሲጀመር አንዳንድ ቁርጥራጭ ገጽታው ከአጠቃላይ ድባቡ ተነጥሎ ተወስዷል እና አንድ ሰው የአፋን ኦሮሞ የንባብ መማሪያ መጽሐፍን ሲያይ ይኸው ተመልከት የሚጀምረው በኤል ወይም በላ ነው ይላል። በአማርኛው ደግሞ በበ ይጀምራል። የአማርኛ ፊደል በበ ፊደል አይጀምርም። ያን ከድባቡ ያወጡና የፊደሉ መጀመሪያ ያደርጉታል። መጽሐፉ ግን የተለየና በጥንቃቄ ለንባብ መማሪያ እንዲዘጋጅ ከቋንቋ መዋቅርም ሆነ ከፊደሉ ጋር የሚያያይዘው ነገር የለም። የኤምባሲው የመረጃ መኮንን ይህን ንትርክ ወይንም የተፈጠረውን ሁኔታ ለመለወጥና መግባባት እንዲፈጠር ለማድረግ መወሰድ ያለባቸው እርምጃዎችንም ጠቁመዋል። በኦሮሚያ የትምህርት ኤክስፐርቶች ወደፊት የሚታተሙት የዚህ መማሪያ መጻሕፍት በገጻቸው መጀመሪያ ላይ ቁቤው በትክክለኛው ቅደም ተከተል እንዲሰፍር ለማድረግ መስማማታቸውን እናውቃለን። ተጨማሪ ውዥንብር እንዳይፈጠር ሌሎች የክልሎች ኤክስፐርቶችም ተመሳሳይ እርምጃ እንዲወስዱ እንነግራቸዋለን። በጭራሽ እንዲሆን የማንፈልገው ነገር ይህ ትልቅ ሳይንሳዊ መሠረት ያለው ንባብ የማስተማሪያ ዘዴ ባለመግባባት ብቻ ሲሰናከል ማየትን ነው። የምንደግፈው ደግሞ በመላ ሀገሪቱ ፊደላትን ሕፃናት በትክክለኛ ቅደም ተከተላቸው እንዲማሩ ነው። ይህንን ስናደርግ በደስታ ነው። ዩኤስ አይዲ የተሰኘው የዩናይትድ ስቴትስ መንግሥት የልማት ድርጅት በኢትዮጵያ ውስጥ በግብርና በትምህርትና በጤና ዘርፎች በአያሌ መርሃ ግብሮች እንደሚሳተፍ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን እናመሰግናለን ለሪፖርቱ። የቁቤ ቅደም ተከተል ተለውጧል የሚለውን ውዝግብ በተመለከተ የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ፕሮግራም በጉዳዩ ላይ ካጠናቀራቸው ዝግጅቶች አንዳንዶቹን ብንጠቅስ ለአድማጭ ሙሉ ግንዛቤ ያስጨብጣል። ውዝግቡ የተነሳው የኦሮሚያ ቴሌቪዥን ላይ የቀረበ አንድ የቋንቋው መምህር አሁን እንደ ቀድሞ አባ ጫዳ ብለን አናስተምርም ላ ብለን ነው የምንጀምረው ሲል መናገሩን ተከትሎ ነው። ያን ዝግጅት የተከታተሉና በማኅበራዊ መገናኛ ብዙሃን አዲሱ ስለ ተባለው የማስተማር ዘዴ የሰሙ ብዛት ያላቸው የአፋን ኦሮሞ ቋንቋ ምሁራንና በመጀመሪያ ቋንቋው እንደ አውሮፓ እንደምን አቆጣጠር 1991 ዓ ም ላይ በኦፊሴል ለማስተማሪያ እንዲውል ሲደረግ የተሳተፉ በተለያዩ ሚዲያዎች ጽኑ ተቃውሞ አሰምተዋል። ሕፃናት አፍ ሲፈቱ አባ በማለት ካልጀመሩ ላ ማለት እንደሚከብድ አስገነዘቡ። ይህን ተቃውሞ ተከትሎም የኦሮሚያ የኮሚኒኬሽንስ ቢሮ ኃላፊ አቶ አዲሱ ረጋሳ የቁሜ ቅደም ተከተል አልተቀየረም፣ ወደፊትም አይቀየርም ብለው በፌስቡክ ገጻቸው ላይ ጻፉ። ዘግየት ብሎ ደግሞ የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶሌራ ባሪሶ እንዲሁ በፌስቡክ ገጻቸው የቁቤ ቅደም ተከተል አልተቀየረም፣ ነገር ግን በአንደኛ ክፍል መጽሐፍ ላይ ፊደላቱ ሳይታተሙ መቅረታቸው ያስከተለው ስህተት ነው ያ ደግሞ በቀላሉ የሚስተካከል ነው በማለት ጻፉ። የቪኦኤ አፋን ኦሮሞ ቋንቋ እነዚህን ባለሥልጣናት ለማነጋገር ያደረገው ተደጋጋሚ ጥረት አልተሳካም። የሆነ ሆኖ በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ክፍል ሊቀመንበር ዶክተር ጥላሁን ተሊላን አነጋግሯል። እርሳቸው በጥናቱ ስለ ቀረበው የቁቤ ቅደም ተከተል ጥያቄ እንደነበራቸው ገልጸዋል። የጥናቱ ዓላማ የቁቤን ድምፅ ወይስ የአጻጻፍ ስልት ነው የሚያስተምረው የሚል ጥያቄ እንዳቀረቡ ጠቅሰው ተመራጭ የሆነ መፍትሄም ጠቁመዋል ቆረኖ ሰሚላለቴ ኢፈቲ በሬፈሚ ዩረሜ ባእኒሳ ከ ጥናቱን አስመልክቶ ለማስተማሪያ የተጻፉ ሁሉ ተሰብስበው ችግሩ ምን እንደሆነ በግልጽ የተናገረ የለም። ሆኖም ለሕፃናት ትምህርት መጽሐፍ ሲጻፍ አፍ ሲፈቱ በመጀመሪያ የሚናገሩትን ወይም የሚጫወቱትን በዕድሜ ክልላቸው ከፋፍሎ ወደ ማስተማሪያ ጽሑፍ መቀየርና ለመቅሰምም የሚቀልላቸው ማስተማሪያ መርጦ ማውጣት ነው የሚያስፈልገው። ዶክተር ጥላሁን ከሌላ በተጨማሪ ሥርዓተ ትምህርቱ ተቀይሮ ከሆነ የቋንቋውን ጸባይ ይቀይራል ወይ የሚል ጥያቄ ሊከተል እንደሚችል ጠቅሰዋል። ለዚህም መፍትሔው በቋንቋው ጥናት ላይ የተሰማሩ ወይም የሚመለከታቸውን የትምህርት ክፍሎችና ቢሮዎች ማሳተፍ እንደሆነ አስምረውበታል። በዚህ ጉዳይ ላይ የኦሮሚያን ትምህርት ቢሮ ባለሥልጣናት ማብራሪያ ለማግኘት ጥረታችን ይቀጥላል። ያለፈውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት ለማዛባት ሩሲያ አድርገዋለች ከሚባለው ጣልቃ ገብነት ጋር ግንኙነት አላቸው ተብሎ መጠርጠሩ በእጅጉ እንዳሳሰባቸው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ትላንት በህግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ ፊት ቀርበው ቃል በሰጡበት ወቅት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የቀድመውን የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚን ማባረራቸው ትክክል እንደነበር በመግለጽ ሚስተር ሴሽንስ ስለ ፕሬዚዳንቱ ተከራክረዋል። ከፕሬዚዳንቱ ጋር ስላደረጓቸው ውይይቶች ግን ከመናገር ፈቃደኛ ለመናገር ፈቃደኛ ሳይሆኑ ቀርቷል። ማይክል ባውማን ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። የአሜሪካ ህግ ማስከበር ሥራ ቁንጮ የሆኑት ባለሥልጣን በዶናልድ ትራምፕ የምረጡኝ ዘመቻ ወቅት ከትራምፕ ዋነኛ ደጋፊዎች እንዲሁም ከቡድናቸው የቅርብና ከፍተኛ አስተባባሪዎች አንዱ ነበሩ። ያኔ ታዲያ ዋሽንግተን ዲሲ ከሚገኙት የሩሲያ አምባሳደር ጋር የምስጢር ግንኙነቶችና ስብሰባዎችን አድርገዋል እየተባሉ ይታማሉ። ይሁን እንጂ ያኔ አንዳችም የጥቅም ግንኙነት ከሩሲያውያኑ ጋር አለማድረጋቸውን ወይም የምርጫውን ውጤት ለማጣመም አለመመሳጠራቸውን በመግለጽ ሴሽንስ ውንጀላውን በብርቱ አስተባብለዋል። ዩናይትድ ስቴትስ ውስጥ በተካሄዱ ማንኛውም አይነት ምርጫዎች ሆነ ከምርጫ ዘመቻዎች ጋር በተያያዘ ከተካሄደ ከምንም አይነት ጣልቃ ገብነት ጋር እኔ ጨርሶ አልተገናኘሁም። ከሩሲያንም ጋር ይሁን ከሌላ ማንም የውጭ ባለሥልጣን ጋር አልተነጋገርኩም። ከሩሲያ ጋር በጥቅም ወይም ለጣልቃ ገብነት ጉዳይ ጨርሶ አለመመሳጠራቸውን የቀድሞው የሕግ መወሰኛ ምክር ቤት አባል የተናገሩት ደጋግመውና በተለያዩ አገላለጾች ነበር። ቀፋፊና እጅጅ የሚል ቅጥፈት ነው። ጠቅላይ አቃቢ ሕጉ ቀደም ሲልም ከዚህ ከሩሲያ ጋር የተያያዘ ምርመራ ራሳቸውን ማግለላቸው ከመመሪያዎች ጋር ለመጣበቅ በመፈለጋቸው እንጂ አንዳችም ነውር ተግባር ስለፈጸሙ አለመሆኑን ተናግረዋል። ፕሬዚደንት ትራምፕ ያባረሯቸው የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ ባለፈው ሳምንት ውስጥ ለዚሁ የሕግ መወሰኛ ምክር ቤቱ ኮሚቴ ቃላቸውን በሰጡበት ወቅት የሚስተር ሴሽንስ በሩሲያ ጉዳይ ምርመራ ውስጥ መሳተፍ ችግር ሊኖረው እንደሚችል የሚጠቁም ደበስበስ ያለ ሐሳብ ፈንጥቀው ነበር። ሚስተር ሴሽንስ አድርገዋቸዋል ስለተባሉት ግንኙነቶች በተደጋጋሚ ተጠይቀዋል። ከጠያቂዎቹ ሴናተሮች የኦሬገኑ ዴሞክራቲክ እንደራሴ ሮን ዋይደን አንዱ ነበሩ። ምንድን ናቸው? ሴሽንስ ሲመልሱ ጨርሶ አልነበሩም። ይህንን በፍጹም እርግጠኝነት ነግሮታለሁ። ኮሜን ከኤፍቢአይ ዳይሬክተርነት ለማባረር ፕሬዚደንቱ በደረሱበት ውሳኔ መስማማታቸውን የተናገሩት ሴሽንስ ቢሮው አዲስ ጅምር ያስፈልገው ነበር ብለዋል። ይሁን እንጂ ዳይሬክተሩ የተባረሩት ከሩሲያ ጣልቃ ገብነት ጉዳይ ምርመራ ጋር በተያያዘ ምክንያት እንደሆነ ተገፍተው ሲነገራቸው ፕሬዚደንቱ ስለ ራሳቸው ራሳቸው ይናገሩ ብለዋል። ከፕሬዚደንቱ ጋር ተነጋግረው እንደሆነ የካሊፎርኒያዋ ዴሞክራቲክ ሴናተር ዳያን ፋይንስታይን ጠይቀው ነበር። እናም ስለ ኮሜ መባረር ጉዳይ በቃል አልተነጋገራችሁም ማለት ነው? ሴሽንስ ሲመልሱ ከፕሬዚዳንቱ ጋር አድርጌ ሊሆን ስለሚችል የግል ንግግር ምንነት ማረጋገጫም ሆነ ማስተባበያ ልሰጥ አልችልም። ያኔ ዴሞክራቶቹ እንደ ራሴዎች ተቆጡ የኒው ሃምፕሻየር እንደራሴ ማርቲን ሄንሪክ ይህን የምርመራ ሂደት እያስተጓገሉ ነዎት። ሴሽንስ ሲመልሱ ፕሬዚደንቱ ንግግሮቻቸውን በምስጢር የመያዝ መብት እንዳላቸው ተናግረው ይሁን እንጂ እስካሁን ያንን መብታቸውን ተግባራዊ አለማድረጋቸውን አመልክተዋል። ሴሽንስ ከሩሲያውያኑ ጋር አድርገዋል ተብለው የሚጠረጠሩባቸው የመመሳጠር ግንኙነቶች በሚወሩባቸው ጊዜ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ነበሩ። እኒህን የቀድሞ ባልደረባቸውን የደገፉ አንዳንድ ሪፐብሊካን እንደራሴዎችም ነበሩ። የአሪዞናው ሪፐብሊካን ሴናተር ታም ካተን ሲናገሩ ከሩሲያ ጋር የጥቅም ዱለታ ተካሂዷል መባሉን አንዳች ዝባዝንኬ የሆነ የስለላ ድርሰት ዐይነት ነው ብለውታል። ለሴሽን ስለራሳቸውም ያንኑ በጥያቄ ዐይነት የቀረበ ሐሳብ ሰንዝረውላቸዋል። አንድ ሥራ ላይ ያለ የዩናይት ስቴትስ ሴናተርና የሌላ መንግሥት አምባሳደር ሌሎች መቶዎች የሚሆኑ ሰዎች ባሉበት ግልጽ ሁኔታ በስለላ ዓለም እንዲህ ታላቅ ለሆነ ጀብዱ ተመሳጥረዋል የሚባል በእንዲህ አይነት ያሸበረቁ አቀራረቦች የተጻፈ አስደማሚ ወይም አስቂኝ ሰበዝ ሰምተው ያውቃሉ? በዚህ አባባል ውስጥ ዴሞክራቶቹ ሴናተሮች የሚያስቅ አንዳች ነገር አላገኙም። የከኔክቲከት እንደ ራሴ ክሪስ መርፊ ዘመቻና በሩሲያ መንግሥት መካከል መመሳጠር ይኑር አይኑር ወይም የአላባማው ሴናተር ጄፍ ሴሽንስና የሩሲያው አምባሳደር መሪተዋንያን ስለመሆናቸው እርግጠኛ አይደለሁም። ነገር ግን ይህ የዛሬው የእማኝነት መስሚያ መድረክ ካስገኛቸው መልሶች ይልቅ ያስነሳቸው ጥያቄዎች ይበዛሉ። ሴሽንስ እራሳቸውን ከሩሲያው የምርመራ ሥራ በማግለላቸው ፕሬዚደንት ትራምፕ እጅግ ተናደዋል እየተባለ በተለያዩ መገናኛ ብዙኃን ተዘግቧል። ስለዚህ ጉዳይ ግን ትናንት በሴኔቱ የመረጃና የስለላ ጉዳዮች ኮሚቴ መጥበሻ ላይ ተጥደው የነበሩት ጠቅላይ አቃቢ ሕግ ጄፍ ሴሽንስ መናገር አልፈለጉም። አድማጮች፣ አሁን ስቱዲዮ እያለን የደረሰችንን አጠር ያለች ዜና አንብቤ ወደ ምሽቱ መደበኛ ቅንብሮች እናልፋለን። ጅቡቲ አሸባሪነትን የሚዋጋ ዓለም አቀፍ ጥምረት በመደገፍና ጽንፈኝነትን በመቃወም ከካታር ጋር ዲፕሎማሲያዊ ግንኙነቷን ዝቅ ማድረጓን ሮይተርስ ዘግቧል። በሌላ በኩል ደግሞ ካታር ወታደሮቿን ከጅቡቲና ከኤርትራ ድንበር ዛሬ ማንሳቷንም በሮይተርስ ዜና ተጠቅሷል። ባለፈው ሰኞ ኤርትራ፣ ሳዑዲ አረቢያ፣ የተባበሩት የአረብ ኤሚሬቶች ባህሬንና ግብፅ ከካታር ጋር ግንኙነት ማቋረጣቸው ትክክለኛ እርምጃ ነው ማለቱ አይዘነጋም። ጅቡቲ አድማጮች፣ የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3 ሰዓት ከ33 ደቂቃ መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አስተናጋጆቻችሁ ሰለሞን ክፍሌና አዳነች ፍስሐየንን። አሁን ወደ ቀዳሚው ቅንብራችን እናልፋለን። አሜሪካና ህዝቧ አሜሪካ ውስጥ በየዓመቱ ጸደይ ሲመጣ የሁለተኛ ደረጃ ትምህርት ቤት ተመራቂዎች ሽር ጉድ ይበዛል። ወንዶች ረቀቅ ያለ ልዩ የግብዣ ቀን ልብስ ታክሲዶ የሚባለውን አሊያም እንዲሁ ሙሉ ሱፍ ሙሉ ሱፍ ለብሰው፣ ሴቶቹ ደግሞ በተንቆጠቆጠ የማታ ልብስና ጌጣጌጥ ተውበው ለዳንስ ምሽት የሚወጡበት ልዩ ቀን አለ። ፕሮም ናይት ይሉታል። ይህ ቀን ማለትም ፕሮም ናይት በአሜሪካ ታዳጊ ወጣቶች ሕይወት ውስጥ ትልቅ ቦታ ይዞ ለአያሌ ዓመታት የዘለቀ ባህል ነው። ታዲያ እንዲያው በሲኒማ ሲታይ ፕሮም ናይት ግሩም የሆነ አስደሳች የዳንስና የፍቅር ምሽት ቢመስልም ተጨባጩ ሐቅ ግን ከዚያ ለየት እንደሚል ጄሱስ ሜን ኦኒ በዘገባው ያወሳል። አንድ ሁለቱን የሁለተኛ ደረጃ ተማሪዎች እየተከተለም በእነሱ አማካይነት ይህን በርካታ አስርት ያስቆጠረ ባህላዊ ቀን ያስቃኘናል። ቆንጅታዬ ለዛሬ አሜሪካና ሕዝቧ ፕሮግራሟ ይዛዋለች። ፕሮም ናይት የሁለተኛ ደረጃ ተማሪዎች የምረቃ የዳንስ ምሽት። አሜሪካ ውስጥ ልጆቻቸውን አሳድገው ያስተማሩ የእኛው ማህበረሰብ ወላጆችም ለዚህ ለፕሮም ምሽት እንግዳ አይደሉም የተወሰኑቱ ደግሞ የምን ፕሮም ብሎ ለብሶ ከወንድ ጋር ዱር ለዱር ለዳንስ መሄድ ነው? አርፈሽ ትቀመጫለሽ። ተቀመጪ፣ አንጠልጥዬ ነው አገር ቤት የምሰድሽ ብለው ከሴት ልጆቻቸው ጋር የተጣሉ ጭንቅ ያላቸው ወላጆች ደግሞ፣ ሮማ ሲኖሩ እንደ ሮማውያን እንደሚባለው የለም ባይሆን መክረን እንልካለን ወይም ወንድሞቿ እንዲያጅቧት አለዚያም እንዲሰልሏት ዝግጅቱ ሲያልቅም እጇን ይዘው ወደ ቤት እንዲያመጡ እናደርጋለን እንጂ እንዴት ከጓደኞቿ እንለያታለን፣ ስታለቅ ስልትኖር ነው ብለው ሴት ልጃቸው አምራ ተንቆጥቁጣ ስትወጣ የግዳቸውን ሲንቆራጠጡ ያደሩ ወላጆችን ቤት ይቅጠራቸው። ዝግጅቱስ ቢሆን ወጪውስ ቀላል አይደለም። አማርኩ አላማርኩ ብሎ እንደ እብድ መሯሯጡስ ወንዶቹ ጋር እንኳን ብዙ ጣጣ የለውም። ሌላው ማን ነው የሚወስደኝ ያ አይኑካዬ ክረሽ ይሉታል የዚህ ሀገር ሰዎች ይጠይቀኝ ይሆን ወንዱም አመት ሙሉ ሲያሽኮረመማት የቆየውን ቆንጆ እሺ ትለኝ ይሆን ብሎ እንቅልፍ ማጣት አለ የጄምስ ማዲሰን ሁለተኛ ደረጃ ትምህርት ቤት ተማሪዋ ካይሊ ማርጎሊየስ የዝግጅቱን ሩጫ ምን እንደሚመስል እንዲ ስትል ትናገራለች ልብሴን ማዘጋጀት ነበረብኝ። ጫማው፣ አምባሩ መገዛት፣ የፊት ማሳመሪያ ሜካፕ መቀባት፣ ጸጉሬን መሰራት ነበረብኝ። እንዲያውም ጸጉሬን እንዴት በፈሸነው እንደሚያምር መወሰን አቅቶኝ ጓደኛ ያሊሰን ሶስት ጊዜ ሰርተዋለች። ይህ ሁሉ ታዲያ ለዛ ለታላቁ የፕሮም ምሽት ነው። አንዳንዶች ይህ ለታዳጊ ወጣቶች ህይወት ታላቅ ምዕራፍ እንደሆነ ይናገሩለታል። ቶኒ ሳቢያ የጄምስ ማዲሰን ትምህርት ቤት ተመራቂ ነው። የህይወታችን ልዩ ቀን ነው ለማለት ይቻላል። እናቱ ሊን ሳቢያ ይባላሉ። የራሳቸውን የፕሮም ምሽት በደንብ ያስታውሱታል፣ የለበሱትን ልብስ ሳይቀር። ዛሬ ደግሞ የወንድ ልጃቸው የቶኒ ተራ ነው። የፕሮም ዝግጅት ከድሮ ብዙም በመሰናደው ረገድ ባይለይም፣ አሁን እንደ ወላጅ ሳየው ለየት ይላል ይላሉ ሊን ስ ትዝታው አብሮኛል። አሁን የእሱ ተራ ስለሆነ ደስ ብሎኛል። ግሩም ጊዜ እንደሚያሳልፍ አውቃለሁ። ይመረቃል፣ ወደ ሌላ ቦታ ይሄዳል። መሰናበቻም ነው። ልጃቸው ቶኒ በደስታ ፕሮም ምሽቱን ሊያሳልፍ ይዟት የሚሄደውን ጓደኛውንም ጥሩ ምሽት እንዲሆንላት ተዘጋጅቷል። እጇ ላይ የሚያስርላትን ኮርሳጅ የሚባለውን ገዝቷል። እንደ አምባር የሚጠለቅ ያጌጠ፣ ወንዶቹ ልጆች ለሴቶቹ የሚያበረክቱት ስጦታ ነው። ወንዶቹ ደግሞ ኮታቸው የደረቱ ኮሌታ ላይ የሚሰካ ከአበባ የተሰራ ቡቶኒየር የሚባለውን ሴቷ ትሰጠዋለች። በፕሮም ምሽት በተለምዶ ወጣቶቹ ጥንድ ጥንድ እየሆኑ ወደ ዝግጅቱ ይገባሉ። አሁን ግን በብዛት ጓደኛሞች ሰብሰብ ብለው ሲሄዱ ይታያሉ። ካይሊ ማርኮሊያስ እንደምትለውም ይበልጡን በዝግጅቱ ጭንቀት የሚይዛቸው ተመራቂ ወጣቶች ናቸው። በተቻለ መጠን በደንብ ተውበው ለመገኘት በጣም ይጨንቃሉ። አለቀ፣ ተገላገልኩ የሚል ስሜት ላይ ናቸው። ምክንያቱም በሳምንት ጊዜ ውስጥ ስለሚመረቁ ይሄ የምሽቶች ሁሉ ምሽት ሆኖ ነው የሚሰማቸው። ሌላም ውጥረትና ጭንቀት የሚፈጥር ሁኔታ አለ። ልጆቹ ወደ ዳንሱ ዝንጥ እያሉ ሊሄዱ ፎቶ ሊነሱ ሲሉ፣ ወላጆች፣ ሌሎችም የቤተሰብ አባላት እህቶች፣ ወንድሞች ከበው እያፈጠጡ ያሳፍሯቸዋል። መተያየት፣ መሽኮርመም፣ መጠቃቀስ እንዴት ይቻላል? አባት እሳት ጎርሶ ዳር ቆሞ እያየ፣ ቶኒ የአባቱን ቢኤምደብሊው መኪና ነው ለዛሬ ለፕሮም ምሽት የያዘው አሪፍ መኪና ይዞ መታየትም ወሳኝነት አለዋ። ሌሎች ደግሞ በሌመዚን ወይም በሌሎች ዘናጭ መኪናዎች ወይም ደግሞ በቡድን ኦቶቡስ ተከራይተው ይሄዳሉ። ፓርቲው ጋር እንዳይደረስ የለም ይደርሳሉ። ተሟሙቆ ይጠብቃቸዋል። ድባቡ ሰው በቃ ወደፊት መለስ ብለን ስናስበው አቦ እንዴት ደስ ብሎኝ ነበር ብለን የምናስታውሰው ምሽት እንዲሆንልን ነው ፍላጎታችን። እናም እነዚህ ወጣቶች በጥቂት ሳምንታት ውስጥ ከሁለተኛ ደረጃ ይመረቃሉ። ከጓደኞቻቸው ጋር ለመጨረሻ ጊዜ ሰላምታ የሚለዋወጡበት መልካም ምኞታቸውን እየገለጹ የሚሰነባበቱበት ወይም ደግሞ በትምህርት ዘመናቸው አይናቸውን ከጣሉበት ወይም ከጣሉባት ጋር እጅ ቀን ደርሳ አብረው የሚደንሱበት ምሽት እንዲህ ያልፍና ወደ ቀጣዩ የህይወት ምዕራፋቸው ይሻገራሉ። የኢትዮጵያ መንግሥት ከቅርብ ዓመታት በፊት ያወጣቸው ህጎች የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን የሲቪል ማህበረሰብ ድርጅቶችን እንቅስቃሴም ገድበዋል። መንግሥት እነዚያን ህጎች ያወጣው ደግሞ እንደ አውሮፓ አቆጣጠር በ2005 ምርጫ ተቃዋሚ ፓርቲዎች ያልተጠበቀ ድል በማግኘታቸው ሲሆን ከ2010ሩ ምርጫ በፊት ዛሬ በሀገሪቱ የሚሰራበትን በጎ አድራጎትና ማህበራት አዋጅ አወጣ። በመንግስቱ የታወጁት ሁለቱም የጸረ ሽብር ህጎች ኢላማ ያደረጉት በአሸባሪ ድርጅቶች ነው ቢባልም የሲቪል ማህበረሰቡን እንቅስቃሴም በእጅጉ ጎርቷል ይላሉ ሳሲስካ ብሬንማሃር። ብሬን ማህር በካርኔጊ የዓለም አቀፍ ሰላም ተቋም የዲሞክራሲና የህግ የበላይነት መርሃ ግብር ጥናት ያካሂዳሉ። ትኩረታቸውም በመልካም አስተዳደር፣ በዲሞክራሲና በተለይም በሲቪል ማህበረሰብ መብቶች ላይ ነው። በጥናት ሪፖርታቸው ላይ ከባልደረባችን ሳሌም ሰለሞን ጋር ያደረጉትን ሰፊ ውይይት ለምሽቱ ዲሞክራሲ በተግባር ፕሮግራም ይዘነዋል። ሰለሞን ክፍለ ያቀርበዋል። ሳሌም ሶሎሞን ለሳስኪያ ብራይነህር በቅድሚያ ያቀረበችላቸው ጥያቄ ጥናቱ በሩሲያ በግብፅና በኢትዮጵያ ላይ ቢሆንም በኢትዮጵያ ላይ ያትኩሩና በሪፖርቱ ላይ ቁልፍ የሚሏቸው ግኝቶች የትኞቹ ናቸው የሚል ነበር። በካርነጊ የዓለም አቀፍ ሰላም ተቋም አጥኛ ሳስኪያ ይመልሳሉ። አዎ ኢትዮጵያ ወይም የኢትዮጵያ መንግስት ባለፉት ቅርብ አመታት ያወጣቸው ህጎች የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን የሲቪል ማህበረሰቡን ድርጅቶች እንቅስቃሴም ገድቧል። መንግስት እነዚህን ህጎች ያወጣው ደግሞ ተቃዋሚዎች እንደ ኤሮፓ አቆጣጠር በሁለት ሺ አምስቱ ምርጫ ያልተጠበቀ ድል በማግኘታቸው ሲሆን ከሁለት ሺ አስሩ ምርጫ በፊት ዛሬ በሀገሪቱ የሚሰራበትን የበጎ አድራጎትና ማህበራት አዋጅ አወጣ። በመንግስቱ የታወጁት ሁለቱም ጸረ ሽብር ህጎች ኢላማ ያደረጉት በአሸባሪ ድርጅቶች ላይ ነው ቢባልም የሲቪል ማህበረሰቡን እንቅስቃሴም ጎድተዋል። ያም ብቻ አይደለም በሀገሪቱ የሲቪል ማህበረሰብ ድርጅቶችን የሚመሩና የሰብአዊ መብቶች ተከራካሪዎችም የጸረ ሽብር ህጉ ሰለባዎች ሆነዋል። ያወጣሁት ሪፖርት የተመለከተውም የጸረ ሽብር ህጉ በሰብአዊ መብቶችና ለመብቶች መከበር በሚሰሩ ቡድኖች ላይ ያደረሱትን ችግሮች እንዲሁም በልማትና በአገልግሎት ሰጪው ዘርፍ ላይ ያደረሱትን ተጽዕኖ ነው። ቁልፍ ከሚባሉት በሪፖርቱ የተጠቀሱ አንዳንድ ጉዳዮች መካከል እነዚያ ህጎች ከመውጣታቸው አስቀድሞም በኢትዮጵያ የሰብአዊ መብት ተከራካሪ ቡድኖች ላይ ገደብ ተጥለዋል። ምክንያቱም አዲስ የወጣው በተለይ የገንዘብ አጠቃቀማቸውን የሚገድበው ህግ ከጾታ እኩልነት አንስቶ እስከ ግጭት ማስወገድ ያሉ በርካታ ስፋት ያላቸው ጉዳዮችን መሸፈን አላስቻላቸውም። ከውጭ የሚያገኙት የገንዘብ እርዳታ ከመቶ አስር በላይ እንዳይሆን በመገደቡ ምክንያት የብዙዎች ስራ ተስተጓጉሏል። አሁንም ያሉ አሉ፣ ግን በልማት ላይ እንጂ በፖለቲካና ግጭት ማስወገድ ጉዳዮች ላይ ማትኮር አይችሉም። በሰብአዊ መብቶች ማስከበር ላይ በሚሰሩ ቡድኖች ላይ ወከባና ማስፈራራት እንደሚካሄድባቸው ሊስተዋል ይገባል። የኢትዮጵያ መንግስት ድርቅ ያጠቃቸውን አካባቢዎች ሁኔታ ተዘዋውሮ በማየት ዘገባ ማቅረብ በሚፈልጉ ጋዜጠኞች ላይም ገድብ መጣሉ ይነገራል። በዚህ ላይ የሚነግሩን ነገር አለ። ሚስሳስኪያ የሳሌም ቀጣይ ጥያቄ ነበር። ሪስትሪክሽንስ ኦን አሁን ትክክል ነው እንዳልሹም፣ በጋዜጠኞች በነጻ የመንቀሳቀስ መብቶች ላይና በባዕዳን የሰብአዊ መብቶች አጥኚዎች ላይ ብዙ ገደቦች አሉ። ወደ አንዳንድ ክልሎች መግባት ይከለከላሉ። በእነዚህ ገዳዎች ሳቢያ በዋናነት የሚደርሰው ችግር የመረጃ እጥረት ሲሆን በእነዚህ አካባቢዎች ስለ መንግስቱ የልማት ፕሮጀዎች፣ ስለ ተቋም ግንባታ ሂደቶች በአካባቢው ስለሚካሄዱ የተቃውሞ እንቅስቃሴዎች መንግስት ከሚለው በቀር በትክክል ምን እየተካሄደ እንደሆነ ማወቅ አይቻልም። በአሁኑ ወቅት አገሪቱ ውስጥ አንድ ብቻ ብሔራዊ የሰብአዊ መብቶች ድርጅት ነው ያለው። የሰብአዊ መብቶች ጉባኤ ራሱም ቢሆን የሰራተኞቹን ቁጥር እንዲቀንስ ተደርጓል ባለፉት በርካታ ዓመታት በዚያውም ምክንያት በሁሉም አካባቢዎች ታዛቢዎቹን መላክ አልቻለም። በጀቱም ተቀንሷል። ሰራተኞቹ ከመንግስት ማስፈራራት ስለሚደርስባቸውም ችግሮቹን አበራክተውበታል። ኢትዮጵያ ከውጭ መጠነ ሰፊ እርዳታ ታገኛለች። መንግስት በዚያ በእርዳታ በተገኘ ገንዘብ ላይ ተጠያቂነት ሳይኖርበት ያላንዳች ቅድመ ግዴታ እንደፈለገው ያደርገዋል ተብሎ ይተቻል። ከሕግ አንጻር ይህን አይነቱን አሰራር እንዴት ይመለከቱታል? ሳሌም ጥያቄ አክላለች። ትክክል ነው። ኢትዮጵያ የበርካታ ለጋሽ ሀገሮች ቁልፍ የልማት ሸሪክ ናት። መንግስቱ ግን አንቺ እንዳልሽው በእርዳታ የተገኘውን ገንዘብ መቆጣጠር ይፈልጋል። ገንዘቡንም ራሱ መንግስቱ ወደ ፈለገው አቅጣጫ ነው መምራት የሚሻው ወደ ብሔራዊ ልማት ግቦች ወደሚላቸው ፕሮጀዎች ነው መምራት የሚፈልገው። መንግስት ብዙ የሚተቸውን የኢትዮጵያ ጸረ ሽብር ህግ የፖለቲካ ተቃዋሚዎችንና ጋዜጠኞችን ለማፈን ይጠቀምበታል ነው የሚባለው። እንደሚያውቁት ደግሞ በቅርቡ የቀድሞ የሰማያዊ ፓርቲ አባል ዮናታን ተስፋዬ በፌስቡኩ ላይ ባወጣው ጽሑፍ ምክንያት በስድስት ዓመት ከስድስት ወር እንዲቀጣ ተፈርዶበታል። በዚህ ስ ላይ ትንሽ የሚሉን ነገር ይኖራል። ይሄ እኮ የኢትዮጵያ መንግስት ብቻ የሚያደርገው አይደለም። የጸረ ሽብር ህጉ ሰፊ ትርጉም አለው። ባለፉት አስር ዓመታት ከሰሃራ በታችና በሌሎች የአፍሪካ አገሮች የተላለፉ የጸረ ሽብር እና ለሽብር ድጋፍ መስጠት የሚሉ ህጎች በብዛት ሰፊ ትርጉም ያላቸው ናቸው። ስለዚህ መንግስታት በተቃዋሚዎቻቸውና በጋዜጠኞች ላይ እነዚህን ህጎች በመሳሪያነት ይጠቀሙባቸዋል። የተቃውሞ ሰልፍ በሚያደራጁ፣ በወታደሮች የሚካሄዱ አመፃዎችን በሚዘግቡ ጋዜጠኞች ላይ መንግስት እነዚህን ህጎች የሚጠቀመው ጽንፈኞች መንግስትን በኃይል ለመናድ ተንቀሳቀሱ ቡድኖች እያለ በመክሰስ ነው። ቀውስ ውስጥ በገባ ቁጥር ወይንም ከምርጫዎች አስቀድሞ ሲጠቀምባቸው ታይቷል። ሳሌም ሰለሞን በመቀጠል ያነሳችው ጥያቄ ኢትዮጵያ በአካባቢው ሀገሮች የምትጫወተውን የጸጥታ ጥበቃ ሚና እና በዚያ ምክንያት የሰብአዊ መብቶች አያያዟ በውጭ መንግስታት ቸል መባሉን የተመለከተ ነው። በተለይ ባለፈው ዓመት ሀገሪቱ ውስጥ ተከታታይ የተቃውሞ እንቅስቃሴ መካሄዱና የመንግስቱን የኃይል ምላሽ በተመለከተ ብዙ መተቸቱን ታነሳለች። ሳሌም፣ በትክክል ነገር ግን ፖሊሲውን አስመልክቶ ምንም ለውጥ ያለመደረጉ ሀቅ ሁኔታውን ግልጽ ያደርጋል። ከአውሮፓውያኑ ወገን ብናይ መንግስታት አሁንም ከኢትዮጵያ መንግስት ጋር በፍልሰተኞች ምክንያት በቅርበት መስራታቸውን ቀጥለዋል። ኢትዮጵያ በተለይ በአፍሪቃ ቀንድ አካባቢ ያለውን የስደተኞች ችግር ለመፍታት በሚደረጉ ጥረቶች እንደ ቁልፍ አጋር ነው የምትታየው። ተቃውሞዎቹ እየተካሄዱ በነበሩበት ጊዜ እንኳ ኢትዮጵያ ፍልሰተኞችን የተመለከቱ ስምምነቶች ትፈራረም ነበር እናም በሀገር ውስጥ ሁከት በመቀስቀሱ ምክንያት የውጭ መንግስታት በኢትዮጵያ ላይ የሚከተሉት ፖሊሲ ግዙፍ ለውጥ አልታየበትም። ሳስኪያ ከሳሌም ሰሎሞን በመጨረሻ የቀረበላቸው ጥያቄ እንዲህ የሚል ነው። ይህን ጥናት አድርገው ሪፖርት ጽፈዋል። የኢትዮጵያ መንግስት አካሄዱን እንዲቀይርና ተጽዕኖ በማሳደር ሁሉን አሳታፊ የሆነ ውይይት በእነዚህ ጉዳዮች ላይ እንዲያደርግ የሚያቀርቡት ሀሳብ ካለ ቢያካፍሉን። አዎ ይህ አስቸጋሪ ጥያቄ ነው። እንደሚመስለኝ አንደኛው ጉዳይ የሲቪል ማህበረሰቡን ጉዳይ አስመልክቶ በከፍተኛ ደረጃ ትኩረት እንዲሰጠውና በተቃዋሚዎች ላይ የተወሰደው የኃይል እርምጃ በነፃ አካል እንዲመረመር መግፋት ነው። ዓለም አቀፍ የአጣሪ ተልዕኮም ከጋዜጠኞችና የመብት ተሟጋቾች ጋር ወደ ሁሉም ክልል ገብተው ሁኔታዎችን እንዲፈትሹ መግፋት ነው። የወቅቱ በኢትዮጵያ ያለው የፖለቲካ አደረጃጀት ወደፊት ለረዥም ጊዜ ቀጣይነት ያለው አይመስልም። ነገር ግን በኢትዮጵያ የሚደረጉ የፖለቲካ ለውጦች ሰላምና መረጋጋትን የሚያመጡ ለአውሮፓም ሆነ ለዩናይትድ ስቴትስ አስተማማኝ ሸሪክ እንድትሆን የሚያበቃት ቢሆን ይመረጣል። በካርኔጊ የዓለም ሰላም ተቋም የዲሞክራሲና የሕግ የበላይነት መርሃ ግብረ አጥኚ ሳስኪያ ብረህነኸር ሲያጠቃልሉም የኢትዮጵያ መንግሥት ጸረ ሽብር ሕጎችንና የኤንጂኦ ማለትም ከመንግሥት ነጻ የሆኑ ድርጅቶች ሕጎችን የሕዝብ ብሶቶችን ለመገደብ በመጠቀም ከሚታወቁ በዓለም ዙሪያ ከሚገኙ መንግሥታት አንዱ ነው። መንግሥቱ ለሕዝብ ቅሬታዎች መፍትሄ ካልፈለገላቸው ሌላ መውጫ ቀዳዳ ሊፈልጉ እንደሚችሉ ሊገነዘብ ይገባል ሲሉ ደምድመዋል። በሌላ በኩል አድማጮች የካርኔጌ ኤንዳውመንት ለዓለም አቀፍ ሰላም ተቋም ይህንን በሳስኪያ ብርሃን ማህር የተጻፈ የጥናት ሪፖርት ባወጣበት ዕለት የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ሪፖርቱ የወጣው በዚያን ዕለት በመሆኑ ለጊዜው መልስ ሊሰጡን እንደማይችሉ ገልጸውልን ነበር። ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ ግን ባላየሁትና ባለነበኩት ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባር አንጻር ትክክላለም። ወደፊት አይተን መናገር እንችላለን። ዛሬ እንደገና ወደ አቶ መለስ ዓለም ተመልሰን አስተያየታቸውን ጠይቀን ነበር ከዚያ የሚበልጡ ጉዳዮች ያሉባቸው መሆኑን ገልጸው ወደ ኋላ ተመልሰውም እንደማይነጋገሩበት ነግረውናል። ሌላም ዜና ደርሶናል። ለአሁን አድማጮች አነበዋለሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሰው የሚበዛበት አንድ ምግብ ቤት ላይ ማምሻውን በተከፈተ የፍንዳታና የተኩስ ጥቃት ቢያንስ ሰባት ሰው መገደሉ ተገልጿል። ይህንን ኢትዮጵያውያን እንደሚሠሩበትና እንደሚገለገሉበት የተነገረ ምግብ ቤት ብዙ የውጭ ሰዎችና የመንግሥት ሠራተኞች እንደሚያዘወትሩት ታውቋል። ቡድኑ እስካሁን ኃላፊነት በይፋ ባይወስድም የአልሻባብ ታጣቂዎች መሆናቸው የተጠረጠረው ጥቃት አድራሾች በቅድሚያ በሆቴሉ ደጃፍ ላይ አንዲት መኪና ላይ የተጠመደ ፈንጂ ካፈነዱ በኋላ በግማሽ ደቂቃ ጊዜ ውስጥ መሳሪያ የታጠቁ ሰዎች ሆቴሉ ውስጥ ገብተው ተኩስ መክፈታቸውን የዓይን እማኞች ለቪኦኤ ተናግረዋል። በስፍራው ፈጥነው ከደረሱ ጋዜጠኞች መካከል የነበረው የቪኦኤ የሞቃዲሾ ሪፖርተር ራሱ ሰባት አስከሬኖችን ወድቀው ማየቱን አመልክቷል። በሕንፃው ላይ የደረሰው ጉዳት እጅግ ከፍተኛ መሆኑንና ብዙ ሰው ወይም አስከሬንም ከፍርስራሾች ስር ሊኖር እንደሚችል ተናግሯል። ሪፖርተሩ ሕንፃው ውስጥ ከምግብ ቤቱ በተጨማሪ የውበት ሳሎን፣ የማሳጅ ማዕከልና የሁካ ወይም ሽሻ ቤት እንደሚገኝበት ታውቋል። አሁን ከሕንፃው ውስጥ ተኩስ ባይኖርም አካባቢውን ለማጽዳትና የተረፉትን የማውጣት ሥራ ለመጀመር እየተጣደፉ መሆናቸውን የሶማሊያ ፖሊስ መኮንን የሆኑት አደን ሙሐመድ ለቪኦኤ ተናግረዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የዳሸቀባቸውን የምዕራብ አውሮፓ ሀገሮችን ለመርዳት ያወጣችው ማርሻል ፕላን ተብሎ የሚታወቀው መርሃ ግብር ሰባኛ ዓመት በዚህ በሰኔ ወር ይከበራል። እጅግ ስኬታማ ከሆኑ የዩናይትድ ስቴትስ የሀያኛው ምዕት አመት የውጭ ፖሊሲ መርሃ ግብሮች አንዱ የሆነውን ማርሻል ፕላንን የወቅቱ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በታሪክ ውስጥ በማናቸውም ታላቅ የዓለም ሀያል ወደር የሌለው ከራስ ወዳድነት እጅግ የራቀ ተግባር ሲሉ እንዳደነቁት የዛሬው እርሳንቀስ በመግለጽ ጽሑፉን ይጀምራል። በኋለኞቹ የ1940ዎቹ አመታት በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የደቀቀው የአውሮፓ ሀገሮች ለማንሰራራት እጅግ ከባድ ሆኖባቸው ነበር። ጦርነቱ ካበቃ ከሁለት አመታት በኋላም አውሮፓ ወደ ቅድመ ጦርነቱ የእርሻም ሆነ የኢንዱስትሪ ምርት ደረጃዋ ለመድረስ እጅግ አዳጋች ሆኖባት እንደቆየ ርዕሰ አንቀጹ አክሎ አውስቷል። የስራ አጡ ቁጥር ገዝፎ፣ የምግብ እጥረቱ ተባብሶ የኢኮኖሚውን የማንሰራራት አቅም አዳክሞት ነበር። ዩናይትድ ስቴትስ የአውሮፓን ሀገሮች ለማረጋጋትና የኢንዱስትሪና የግብርና ምርታቸውን ለማጠናከር በወቅቱ የውጭ ጉዳይ ሚኒስትሯ በጆርጅ ማርሻል ስም የተሰየመውን ማርሻል ፕላንን ነደፈች። በ1948ና 51 መካከል በነበሩት አመታት ዩናይትድ ስቴትስ ለ17 የምዕራብ አውሮፓ ሀገሮች ቀድሞ ጠላቶቿ ለነበሩት ለኢጣሊያና ለጀርመን ሳይቀር በቀጥታ ኢንቨስትመንት መልክ 13 ቢሊዮን ዶላር አጎረፈች። በዛሬ ሂሳብ ወደ 130 ቢሊዮን ዶላር ማለት ነው። የምስራቅ አውሮፓ ሀገሮችም በሶቪየት ህብረት ታዘው እምቢ ባይሉ ኖሮ እርዳታ እንስጣችሁ ተብለው እንደነበረ ርዕሰ አንቀጹ አስታውሷል። በዩናይትድ ስቴትስ የማርሻል ፕላን እርዳታ ታዲያ የምዕራብ አውሮፓ ከባድ ኢንዱስትሪ መሰረት ሊንቀሳቀስ ቻለ። እናም ለብዙ ሚሊዮን ሰዎች የስራ እድል ተፈጠረ። ምጣኔ ሀብታቸውና የፖለቲካ ስርዓታቸው ተረጋጋ። አጠቃላይ ብሔራዊ ምርታቸው ከ15 እስከ 25 ከመቶ በሚደርስ መጠን አደገ። ሺ951 ላይ ሲደረስ ማርሻል ፕላን መርሃ ግብር የታቀደለትን አውሮፓውያን በየሀገሮቻቸው በአጠቃላይ ደግሞ በአህጉራቸው ምጣኔ ሀብት የወደፊት እጣ እምነት እንዲያድርባቸው የማድረግ ዓላማውን ለማሳካት ችሏል። ምዕራብ አውሮፓ የብሩህ ተስፋ ጎዳናዋን ልትያያዝ ችላለች። ማርሻል ፕላን አውሮፓ እንድታንሰራራ ና የመጣኔ ሀብት እድገቷ እንዲፋጠን ከማገዙም በላይ ዩናይትድ ስቴትስ ና አውሮፓ ከሰባ አመታት በላይ በዘለቀ ሰላምና ብልጽግና ለመኖር ያበቃቸውን መሰረት ጥሏል ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ርሳንቀጹ ጠቅሶታል። እንዲያውም ከዚያ በላይ ማርሻል ፕላን አውሮፓ ነፃ ሰላማዊና የበለጸገች ሆና እንድትዘልቅ የረዳውን አትላንቲክን ተሻጋሪ ትስስርና አጋርነት ለመመስረት አብቅቷል ብለዋል። በደህንነታችንና በአንድነታችን እንዲሁም በብልጽግናችን ላይ አዳዲስ ስጋቶች በተደቀኑበት በአሁኑ ወቅት ደግሞ ዩናይትድ ስቴትስ ና አውሮፓ ባንድነት ሲሰሩ ምን ማከናወን እንደሚችሉ ማርሻል ፕላን ያስታውሰናል ሲሉ የውጭ ጉዳይ ሚኒስትሩ የተናገሩትን ጠቅሶ የዛሬው እርስ አንቀጽ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኒ ፍስሐ። ነገ ሐሙስ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለዛሬ በተወዳጁ ጌታቸው ካሳ እወድሻለሁ ዜና እንሰናበታለን። ሰላም ደናደሩ we